ከማህበረሰብ ለማህበረሰብ ጋዜጠኛ ደመቀ ከበደ በኢትዮጵያ የኤስቢኤስ አማርኛ አገልግሎት ዋና ዘጋቢ ነው። ኤስቢስ ጁን ዘጠኝ የሚያከብረውን ሃምሳኛ ዓመት ሙያዊ ህዝባዊ አገልግሎትና የእሱንም የአምስት ዓመት አስተዋጽኦች አንስተን ተነጋግረናል። መነሻችን እንደምን የኤስቢኤስ አማርኛ አገልግሎትን እንደ ተቀላቀለና የሙያ ክህሎትና ተሞክሮችን አዋዶ በመንቀስ ነው። መልካም። አመሰግናለሁ ባልደረባዬ በጣም ደስ ይላል አምሳኛ ዓመት ለሚያከብረው ኤስቢኤሳችን እና እንደዚሁም ደግሞ ሀያ ሁለተኛ ዓመት ለሚያከብረው የአማርኛ ቋንቋ ክፍላችን እንኳን አደረሰን እላለሁኝ። አስቀድሜ ጋዜጠኝነት ለእኔ የልጅነት ሕልሜ ነበረ። ሬዲዮ እየሰማው ጋዜጦች እያነበብኩ ነው ያደግኩት። ከዛ በኋላም ወደ ዩኒቨርሲቲ የሚያስገባኝ ውጤት አገኝ በቀጥታ ጋዜጠኝነትና ኮሚኒኬሽን ነው ያጠናሁት። የመጀመሪያ ዲግሪም ከባህር ዳር ዩኒቨርሲቲ፣ ሁለተኛ ዲግሪም ደግሞ ከአዲስ አበባ ዩኒቨርሲቲ በጋዜጠኝነትና ኮሚኒኬሽን አገኘኝ። ከዚያ በኋላ የመጀመሪያ የጋዜጠኝነት ስራዊን የጀመርኩት በሪፖርተር ጋዜጣ ነው። ከዛ በመቀጠል ፋናን ተቀላቀል። ከዛ ደግሞ በአማራ ማስ ሚዲያ እንደዚሁም ደግሞ በኢቢኤስ የተለያዩ ፕሮግራሞችን አዘጋጀውኝ ማለት ነው ከጋዜጠኝነቱ በመለስም እንደዚሁ በሚዲያ አመራርነት ሰርቻለሁኝ። የተለያዩ ቦታዎች በዋና አዘጋጅነት በዚሁም ደግሞ የክፍል ኃላፊ በመሆን ሰርቻለሁ። በኮሚዩኒኬሽን ዘርፉም ከምክትል ስራ አስኪያጅነት ጀምሮ ክፍሎችን መርቻለሁ። ከኤስቤስ ጋር የተገናኘ ነው። በኮቪድ ወቅት ነው። በኮቪድ ፓንደሚክ በተከሰተበት ወቅት ስራ ላይ አልነበርኩም። የተለያዩ ሚዲያዎች ላይ እየሰራሁ በነበረበት ወቅት በግሌ ለመስራት ሙከራ የማደርግበት ጊዜ በመሆኑ ኮቪድ ሲመጣ የግል ስራ አደናቀፈብኝ። የቤት ሆኜ በምሰራበት ሰዓት የተለያዩ ዓለም አቀፍ ሚዲያዎችን እንደሚከታተል ጋዜጠኛና እንደሚያውቅ ሰው በኮቪድ ፓንደሚክ የዲጂታል ሚዲያውን በመጠቀም የማውቃቸውን ጉዳዮች ማጋራ ነበረ። በዛ አጋጣሚ ደግሞ ኤስቢኤስ ስንከታተል ስለነበረ ከአንተ ጋራ በሊንክዲን አማካኝነት ለመገናኘት በቃን። ከዚያ እንግዲህ አሁን ኤስቢኤስ ሀምሳኛ ዓመቱን ሲያከብር አማርኛ ክፍሉም ሀያ ሁለተኛ አመቱን ሲያከብር እኔ ደግሞ ከሁለት ወር በፊት አምስተኛ አመቴን አክብሬ ያለሁ ማለት ነው። ኤስቢኤስን ከተቀላቀልኩኝ ከዛ ጊዜ ጀምሮ ደስ ብሎኝ ነው እየሰራሁ ያለሁት እና ከተቀላቀልኩበት ጊዜ ጀምሮ ደስ ብሎኝ ነው የምሰራው። በኃላፊነት ነው ስራችንን የምንሰራው በተቻለ መጠን ያልተዛቡ ከእውነተኛ መረጃዎች ያራቁ ብሎም ደግሞ ለአድማጮቻችን ሁሉንም አይነት ጉዳዮች በአካተተ መልኩ ተደራሽ እንዲሆኑ ለማድረግ ጥረት እየተደረገ ነው። ያንን ተቀላቅዬ እየሰራው በመሆኔ ኩራት ነው የሚሰማኝ ኃላፊነት የሚሰማው ሚዲያ ውስጥ እንደሚሰራ ጋዜጠኛ ደግሞ በማቀፍ ተደራሽነት ባለው ሚዲያ ውስጥ እንደሚሰራ ጋዜጠኛ የእይታ አድማሴን ከጊዜ ወደ ጊዜ እያሰፋልኝ ይገኛል። እግረ መንገዱም ደግሞ አንድ ጋዜጠኛ ከሚሻቸው ነገሮች መሀል ተደራሽነትና ኔትወርክ ናቸው። ስለዚህ በተደራሽነት በኩልም ለእኔ የተሻለ ተደራሽነትን እያገኘሁበት ነው። ከዛም በመለስ ደግሞ በኔትወርኩ በኩልም ከዓለም አቀፍ ጋዜጠኞች ከዓለም አቀፍ ሰዎች እንደዚሁም ትልልቅ ብለን ከምናከብራቸው ሰዎች ጋራ የመገናኘት እድሉ ፈጥሮልኛል። ሬፒቴሽኑ ትልቅ በመሆኑ የተነሳ በኤስቤስ በኩል ያገኘኋቸው በርካታ ጠቀሜታዎች ናቸው። ከአንተም ከሌሎች ባልደረቦችን፣ እንደዚሁም ደግሞ ከእንግሊዝኛው እና ከሌሎች የኤስቤስ ቋንቋዎች የሚሰሩ ዘገባዎችን በማየት እኔም ሙያዬን ለማበልጸግ እና ለማሳደግ እድሉን አግኝቻለሁ ማለት ነው። አሁን የተደራሽነት ጉዳይን አንስተሃል። የኤስ ቢ ኤስ ስርጭት ከሌሎች በተለያዩ ቋንቋዎች የፕሮግራም ስርጭት ካሏቸው እንዲሁም አድማጮቻቸውን በቀጥታ ሞገድ አቋርጠው ኢትዮጵያውያንን ካደረጉ ዓለም አቀፍ የዜና አውታሮች የተለየ ነው። ምክንያቱም ዋነኛ ትኩረቱና ተልእኮ አውስትሬሊያ ተኮር ነው። ሆኖም በኢንተርኔት ቴክኖሎጂ አማካይነት ኢትዮጵያውያን ባሉባቸው ያለ ማዕዘናት ይዳረሳል። ያንንም ከዕለታዊና ወርሃዊ የአድማጮች ተደራሽ ሪፖርታችን እንረዳለን። ባንተ እንድም እንደ አንድ የሀገር ቤት ነዋሪ ኢትዮጵያዊ፣ ሁለትም በሌላ በኩል የስቤስ አማርኛ አገልግሎት የኢትዮጵያ ዘጋቢነትህ አንጻር የኤስቢኤስ አማርኛ ተደራሽነትን እና በተለይም ጭንኳራውንታዊ አስተዋጽኦቹ እንደምን ትገልጣቸዋለህ? ከሰዎች የምታገኛቸው ግብረ ምላሾች የሚንጸባረቁት እንደምን ነው? ከጊዜ ወደ ጊዜ እየጨመረ ነው እንደምረዳው። ቀደም ባሉት ጊዜያት ያው እንደምታውቀው የሜንስትሪም ሚዲያዎች ተደራሽነት በሳተላይት ስርጭት የተመሰረተ በመሆኑ የተነሳ ወይም በቀጥታ ሞገድ የተመሰረተ በመሆኑ የተነሳ እና ኤስቢኤስ በዛ አማካኝነት ተደራሽ ባለመሆኑ የተነሳ ኢትዮጵያ ውስጥ ያለው ተደራሽነት ወይም ኢትዮጵያ ውስጥ ያለው ሕዝባዊ ቅቡልነት ከጊዜ ወደ ጊዜ ግን እንደሚታወቀው በተለይ ከኮቪድ ፓንደሚክ ጊዜ ጀምሮ ሰው የኢንተርኔት ተጠቃሚነቱ እጅግ ልቋል። ተደራሽነት በጣም ሰፍቷል። አሁን መረጃ የሚገኘው ሬዲዮ ከፍተው በማዳመጥ አለበለዚያም ቴሌቪዥን ከፍተው በማዳመጥ እና በመመልከት ላይ ብቻ የተመሰረተ ባለመሆኑ ሁሉም መረጃን የሚያገኘው ከሞባይሉ በመሆኑ ከላፕቶፑ በመሆኑ ወይም ዲጂታል ዲቫይሶች እንደ ዋና የመረጃ ምንጭነት ሆነው እያገለገሉ በመሆኑ ለኤስቢኤስ አማርኛ ክፍላችን እጅግ ጠቃሚ ሆኖ ነው የሚታየው። በዚህም የተነሳ እኔ ምንም እንኳን ተቀማጭነት የአዲስ አበባ ቢሆንም ለተለያዩ ዘገባዎች ከአዲስ አበባ ውጭ የመዞር አጋጣሚው ነበረኝ። በምስራቁ በኩል ድሬዳዋ እና ሀረር ድረስ ይሄጃ በሰሜኑ በኩል ከአማራ ክልል እስከ ላይ ድረስ ሄጃ አለው። በታች በደቡብ በኩል ብዙ ቦታዎች ሄጃ አለው። እዚህ መሀል ኦሮሚያ አካባቢም ብዙ ቦታዎችን የመሄድ አጋጣሚዎች ነበረኝ። እዛ ሄጄ በማናገርበት ጊዜ በተለይ ወጣቶቹ ዲጂታል ሚዲያዎችን የሚከታተሉት በዌብሳይታችንም ሆነ በሶሻል ሚዲያ ፕላትፎርሞቻችን እያገኙን እንደሆነ እና መረጃዎችን እየተከታተሉ እንደሆነ ይነግሩኛል። ከዚህ በመለስ ደግሞ በተለይ ለመረጃ ለማግኘት የምደውልባቸው መረጃ ለማግኘት ኮሚኒኬት የማደርጋቸው ሰዎች ጋራ የመጠየቅ አጋጣሚው ነበረኝ። ምንም እንኳን ቀደም ብለው በኢትዮጵያ ውስጥ ተደራሽነት ካላቸው ዓለም አቀፍ ሚዲያዎች አንጻር ሲነጻጸር ዝቅ ያለ ቢመስልም ከጊዜ ወደ ጊዜ ግን እየጨመረ ነው ያለው። ከምንም በላይ የኛ ኤስቢኤስ አማርኛ ክፍል የፕሮግራም ማቀራረብ የሚሆን የዜና ተደራሽነቱ በዋናነት አንደኛ ዓለም አቀፍ ሰዎችን ኢትዮጵያውያንን ወደ ኢትዮጵያውያን መልሶ የሚያገናኝ በመሆኑ፣ ሁለተኛ ዜናዎቻችን በአብዛኛው በሳምንት ሁለት ቀን የሚቀርቡ በመሆናቸው የተጨመቁ ናቸው። ስለዚህ እንደ አንድ ጭምቅ ስለሚታዩ ሳምንቱ እንዴት ዋለ፣ ሳምንቱ እንዴት ሰነበተ ብሎ ለመረዳት የሚረዳቸው በመሆኑ ተመራጭ አድርገው እየተከታተሉን መሆኑን ለማስታወል ችያለሁኝ። ከታማኒነት አኳያም ቢሆን በተለያዩ አካባቢዎች ሄጄ በማናገራቸው ጊዜ እናንተ ኤዲት አድርጋችሁ የምትቆርጡብን ነገር የለም፣ የምታቀርቡልን መረጃ የምትጠይቁን ጥያቄም ሆነ ተደራሽ እንዲሆን የምታቀርቧቸው መረጃዎች በአብዛኛው እኛን የሚመለከቱና ለእኛ የሚሆኑ ናቸው የሚል ነው እየነገሩኝ ያለው። ብዙዎቹ ደግሞ ከሳምንት ሁለት ቀን ባለፈ ሰዓቱም ትንሽ ጨመር ቢል የሚል ጥያቄዎች ከማንሳት የዘለለ እስካሁን ያጋጠመኝ ኔጌቲቭ የሆነ ነገር የለም። ከጊዜ ወደ ጊዜ እየጨመረ ከጊዜ ወደ ጊዜ ኢምፓክታችን ወይም ደግሞ ተደራሽነታችን እየሰፋ እዚህ ላይ ብትዘግቡልን ቀደም ሲል መጀመሪያ አካባቢ የሚዲያ ዘገባ ሽፋን ጥያቄዎች አይቀርቡልንም ነበረ። አሁን አንተም እንደምታስታውሰው ብዙዎቹ በኢሜይሎቻችን አልፎ አልፎም በስልኮቻችን እየደወሉ የዘገባ ሽፋን ይጠይቁናል። እንደዚሁም ደግሞ አዜ ኮረስፖንደንት የተለያዩ ኤቨንቶች በሚኖሩ ጊዜ ሄደን እንዘግብ ዘንድ ከሚመለከተው የፈቃድ ሰጪ አካል ፈቃድ አግኝተን አመታዊ እድሳት እየፈጸምን እንድንሰራ ተደርጓል ማለት ነው። ይሄ እጅግ ትልቅ ለውጥ ነው። እያደገ የሚሄድ መሆኑን ያሳያል ማለት እችላለሁ። በተለይ ከይዘት አኳያ የይዘቱ ኮንቴንት ጥራቱን በተመለከተ በፕሮግራሞቹ ላይ የሚስተናገዱት ዘርፈ ብዙ ነው። የምናነሳቸው ጉዳዮች የዛን ጥራት እና የይዘት ደረጃ አስመልክቶ ያለው አታያይስ ምንድን ነው በአገር ቤት በኩል? ብዙዎቹን በማነጋገርበት ጊዜ ወይም ለቃለመጠይቅ በማገኛቸው ጊዜ ወይም በዘገባ ጊዜ ስንገናኝ የሚነግሩኝ ነገር እናንተ ሴንሴሽናላይዝ አታደርጉም ነው የሚሉት። ሴንሴሽናላይዝ ባለማድረጋችሁ ትክክለኛውን የነገር አንኳር እንድንረዳ ፋክሶችን በደንብ አንደርስታንድ እንድናደርግ ያግዘናል ነው የሚሉት። ያለው የፖለቲካ ጉዳዮችን እንዘግባለን፣ የፖለቲከኞችን ቃለመጠይቅ እናደርጋለን፣ የኢኮኖሚ ጉዳዮችን እንዘግባለን፣ ኢኮኖሚስቶችን እናናግራለን። ትልቅ ሀገራዊ ሁነቶችን ለመዘገብ ሙከራ እናደርጋለን። በእያንዳንዱ ነገር ውስጥ በተቻለ አቅም ከስሜት በጸዳ መልኩ ጥያቄዎች እንጠይቃለን። ተጠያቂዎቹ ወይም ደግሞ ለእኛ መረጃ የሚሰጡ የመንግስት አካላትም ይሆኑ ሌሎች ምሁራንም ይሆኑ የሕዝብ አካላትም ይሆኑ ሁሉም ለእኛ መረጃ በመስጠታቸው ሲደሰቱ ነው የማየው። መረጃ ለመስጠት በሚያደረጉት ጥረትም ውስጥ ባላንስ የሚባለውን ነገር ፊል ያደርጉታል። ወይም ደግሞ ባላንስ የሚባለውን ነገር ለመጠበቅ የምናደርገውን ጥረት ያከብሩታል። ያንንም ወደውት ከዘገባችን ሽፋን ወይም ደግሞ በዌብሳይታችን ሊሆን ይችላል፣ በሌሎች የሶሻል ሚዲያ ፕላትፎርሞች ከተለቀቀ በኋላ አዳምጠውት እንደገና ግብረ መልስ ይሰጣሉ። ይህንን በምመለከትበት ጊዜ መቀጠል እንደሚገባን የበለጠ ተደራሽ ለማድረግ እና ይዘቶቻችንን ለማስፋት ሙከራ ማድረግ እንዳለብን ነው የምረዳው። ኤስቤስ አሁን ሀምሳኛ አመቱን ጁን ዘጠኝ ላይ ያከብራል። ያንን አስመልክቶ በአንተ በኩል የኤስቤስ በጥቅል እስካሁን ድረስ ለግማሽ ክፍለ ዘመን ያህል ያበረከታቸውን አስተዋጽኦች በዛም የአገልግሎቱ አካል የሆነው ኤስቤስ አማርኛም አለን እንደዚሁና በዚህ የአጋጣሚ ያንተ የመልካም ምኞት መልእክት ለኤስቤስ እንደዚሁም ደግሞ በሀገር አውስትራሊያም ሆነ በሌላው ዓለም እንደዚሁ ያንተን ዘገባዎች በየጊዜው በትጋት የሚከታተሉ በርካታ አድማጮች ያሉ። ለእነዚህ ወገኖች ያንተ መልካም ምኞት ምን ይሆናል? ሀምሳ አመት ቁጥሩን ስጠራው ትንሽ ይመስላል፣ በተግባር ስታልፈው ግን ትልቅ ነው። የአንድ በዚህ ሰዓት እንግዲህ በኢትዮጵያ የአንድ መካከለኛ እድሜ የሚባለው ከሰላሳ አመት እስከ አምሳ አመት ነው እና ትልቅ ነገር ነው። በዚህ ውስጥ ማለፍ እጅግ የሚያኮራ ነገር ነው። እንደ አንድ ጋዜጠኝነትን እንደተማረ ሰው ኤስቢኤስን ሳየው አንደኛ የቋንቋ ተደራሽነቱ መብዛት ዓለም አቀፋዊ አስተዋጽኦን እንዲጎላ የሚያደርገው ግዙፍ ሚዲያ ያደርገዋል። ሁለተኛ እንደ አንድ ባልደረባ ሆኜ ራሴን ስመለከተው ደግሞ በርካታ ቋንቋዎችን የሚያሰራት ሲደመር በጣም ሰፊ ተደራሽነት ባለው ሚዲያ ውስጥ ዓለም አቀፍ ሚዲያ ውስጥ መስራት አስራ አምስት አስራ ስድስት አመት በጋዜጠኛ ላለፈ ሰው እጅግ የሚያስደስት ነገር ነው። ለእኔ እንደ ኬሪየርም የማየው ነው። ደስ ይለኛል፣ እኮራለሁ። ለአድማጮችን፣ ለኤስቢኤስ ስታፎች አንተን ጨምሮ ሌሎች ቋንቋዎቻችንም ላሉት እንኳን አደረስታችሁ እንኳን አደረሰን። ላለሁ አድማጮቻችን ዘገባዎችን ሳደርስ ድክመት ጥንካሬዎቻችንን የእኔንም የጣቢያችንንም ስለሚነግሩን አከብራቸዋለሁኝ ወደፊትም በተቻለ አቅም ከዚህ ከአዲስ አበባ መላውን ኢትዮጵያ የተመለከቱ እና ለአድማጮቻችን መድረስ አለባቸው ብዬ የማስባቸውን ዘገባዎች በቻልኩት ጥራት በቻልኩት ፍጥነት ለማድረስ ሙከራ የማደርግ ይሆናል። ሁላችሁንም አድማጮቻችን፣ ባልደረቦቻችንን እንኳን ለኤስፔስ ሀምሳኛ ዓመት እና ለአማርኛ ክፍላችን ሀያ ሁለተኛ ዓመት አደረሳችሁ። እኔም አምስተኛ ዓመቴን በዚህ አጋጣሚ አክብሬ ያለሁ ማለት ነው። ካሳሁን አንተም ለምታደርግልን ሙያዊ እገዛ በጣም ነው የማመሰግነው በተለይ ለእኔ እንደ አንድ ኤዲተር በኤስቤስ ውስጥ ያሉን ኤዲቶሪያል ጉዳዮች በቶሎ እንድረዳና የኤስቤስን ኤዲቶሪያል ፖሊሲ አክብሬ እሰራ ዘንድ ላደረክልኝ ይገዛና አሁንም እያደረክልኝ ላለው ነገር እጅግ አክብሮታ አለኝ። አንተን እንኳን አደረሰ እላለሁ። በእኛም በኩል አምስት አመት ጉዞ እንደዚሁ እጅም ነው እና ለዚሁ አገልግሎት እናመሰግናለን። ሌላ ተጨማሪ ረጅም ጊዜያት አብረን እንደምንቆይ እና በተተኪነትም እንደዚሁ በቀጣይነት ረጅም ጊዜ አገልግሎት ከኛ ጋር እንደሚሆን ተስፋችን ነው። መልካም ቀን መልካም ቀን መልካም በዓል። ከማህበረሰብ ለማህበረሰብ።